sansenna tebretsad ስዊድን መዲና ስቶክሆልም የሚገኘው የኖቤል ሽልማት ኮሚቴ በሕክምናው ዘርፍ የዘንድሮ የኖቤል ሽልማት አሸናፊ ጃፓናዊው ዮሺኖሪ ኡሱሚ መሆናቸውን ሰኞ ዕለት ይፋ አድርጓል። ጃፓናዊው ተመራማሪ ለሽልማት የበቁት አውቶ ፈጊ በተሰኘው ምርምራቸው ነው። አውቶ ፈጊ ስያሜው ከግሪክ የተገኘ ሲሆን ሁለት ቃላትን ማለትም ራስ በራስ አውቶና መብላት ፋጊን የተሰኙትን ቃላት ያዋቀረ ነው። ጃፓናዊውን ተመራማሪ ለሽልማት ያበቃቸው ጥናት ሕይወት ያላቸው ፍጡራን ደቂቅ ረቂቅ ክፍል ማለትም ሕዋስ በእንግሊዝኛ አጠራሩ ሴል ራሱን በራሱ እንዴት እንደሚበላ ይቃኛል። የፍጡራን ሕዋስ ራሱን በራሱ የሚበላው መቼና ለምን ይሆን? በጃፓን የቶኪዮ የሥነ ቴክኒክ ተቋም የፍጥረታት ህዋስ ጥናት ተመራማሪው ዮሺኖሪ ኡሱሚ በህክምናው የሳይንስ ዘርፍ የዓለማችን ከፍተኛውን ሽልማት አሸንፏል። ስቶክሆልም የሚገኘው የኖቤል ሽልማት ኮሚቴ ጃፓናዊው ተሸላሚ የሆኑት የሰውነት ሴል ከፊል ራሱን በራሱ የሚበላበት የአውቶ ፈግ አሰራር ላይ ላበረከቱት ግኝት ነው ብሏል። ህዋስ ከፊል ራሱን በራሱ የሚበላበትን ሁነት ማጥናት በተለይ በነቀርሳ አሊያም በነርቭ ህመም ለሚሰቃዩ ሰዎች የሚኖረው አስተዋጽኦ ላቅ ያለ ነው። የካሮሊንስካ ተቋም የኖቤል ኮሚቴ ጸሐፊ ቶማስ ፔርልማን በካሮሊኒስካ ተቋም የኖቤል ኮሚቴ በህክምናው ዘርፍ የዘንድሮ የ2016 የኖቤል ሽልማት የአውቶ ፈጊ አሰራር ላይ ላበረከቱት አስተዋጽኦ ለዮሽኖሪ ኡሱሚ እንዲሰጥ ዛሬ ወስነዋል። ዘንድሮ ዘንድሮ የኖቤል ኮሚቴው በህክምናው ዘርፍ የኖቤል ሽልማቱን ለአንድ ግለሰብ ብቻ ነው የሰጠው። ባለፉት ዓመታት የተመራማሪዎችን ስራ ማበላለጡ እጅግ አዳጋጅ ስለሚሆንበትም ኮሚቴው ለሁለት አሊያም ለሶስት ሰዎች በጋራ ነበር በዘርፉ የኖቤል ሽልማት የሚያበረክተውም። ዘንድሮ የጃፓናዊው የምርምር ስራ ላይ የሚስተካከል አልተገኘም እንደ ኮሚቴው ማብራሪያ። የዮሺኖሪ ኡሱሚ ግኝት እጅግ በመላቁም ብቸኛው ሎሬት ሆነው ተመርጧል። ለዘመናት የምርምር ልፋታቸው ከፍተኛውን እውቅና ያገኙት የ71 ዓመቱ አዛውንት ተመራማሪ ተሸላሚ መሆናቸው ከተነገራቸው በኋላ ጃፓን መዲና ቶኪዮ ውስጥ ንግግር አሰምቷል። እንደ ተመራማሪ በእርግጥም ከዚህ የላቀ አንዳችም ክብር የለም። ባለፉት ዓመታት በርካታ ሽልማቶችን ለመቀበል ታድያለሁ። ሆኖም የኖቤል ሽልማት ለየት ያለ ግስበቱ ይሰማኛል። ጃፓናዊውን ለሽልማት ያበቃው አውቶፈጌ የተሰኘው ምርምር የሰውነት ሕዋስ ከፊል ራሱን በራሱ በመመገብ የተለያዩ በሽታዎችን ለማጥቃት ይረዳል። ላብነት ያህል የሚያንቀጠቅጥ የነርቭ ህመም፣ የአእምሮ ዝንጉነትና የስኳር በሽታዎችን ለመዋጋት ይጠቅማል። በእርግጥ የአውቶ ፈጊ ጥናት ዘርፍ ለመጀመሪያ ጊዜ የተዋወቀው ከግማሽ ምዕት ዓመት በፊት የዛሬ 56 ዓመት በፊት ነው። ሆኖም የጥናት ዘርፉ ወደር የሌለው እምርታ በማስመዝገብ በ 1990 ዎቹ ከፍተኛ ትኩረት እንዲያገኝ ያስቻሉት ጃፓናዊው ሳይንቲስት ናቸው። እጅግ ደቃቃ በሆኑ አካላትና የመድኃኒት ግኝት ላይ ጥናት የሚያከናውነው በርሊን የሚገኘው የጀርመኑ የላይብኒስ ተቋም ባልደረባ ፎልክር አውከ። የጃፓናዊው ተመራማሪ የጥናት ስራ ለበርካታ ምርምር ፈርቀዳጅ መሆኑን መስክሯል። ዮሺኖሪ ኦሱሚ ጥልቅ ምርምር ማድረግ ከመጀመራቸው አስቀድሞ የነበሩ የጥናታዊ ጽሑፍ ህትመቶችን ብትመለከት በጣም ጥቂት ነበሩ። አብዛኛው ጥናታዊ ጽሑፍ እንደውም በሳቸው የቀረቡ ናቸው። እና ምሳቸው አጥብቀው የያዙት ምርምር እጅግ ወሳኝ መሆኑ ሲታወቅ በርካታ ተመራማሪዎች ትኩረት መስጠት ጀምሯል። ከዚያን ጊዜ አንስቶም አውቶፈጊን የሚመለከቱ በሺዎች የሚቆጠሩ ጥናታዊ ጽሑፎች አመቱ እየወጡ ነው። ስለዚህ መሰረታዊ ሳይንስ በአንድ ግለሰብ አሊያም ቢያንስ በአንድ ቤተ ሙከራ እንዴት ሊነቃቃ እንደሚችል ድንቅ ምሳሌ ነው። በእርግጥም ምርምሩ አዲስ መንገድ ማመላከት ችሏል። ጃፓናዊው ዮሺኖሪ ኦሱሚ ስለ አውቶፈጊ ከማንም ቀድመው ጥልቅ ጥናት ማድረግ የጀመሩት ቀለል ባለ መንገድ እርሾ ውስጥ የሚገኙ ህዋሳትን በመገንዘብ ነበር። እርሾ ውስጥ የሚገኙ ህዋሳት ጥናት የሰው ልጅ ህዋሳት ጥናት ማሳያ ተደርጎ ብዙን ጊዜ ይወሰዳል። ምርምሩም ቀላል እንደሆነ ነው ሳይንቲስቶች የሚናገሩት። ገና ከመጀመሪያው ግን ዮሺኖሪ አስቸጋሪ ነገር ገጠማቸው። እርሾ ውስጥ የሚገኙ ህዋሳት ባጉልቶ ማሳያ መነጽር የማይታዩ እጅግ ደቂቅ መሆናቸው የምርምሩ ቀዳሚ መሰናክል ነበር። እናም ህዋሳቱ ከፊል ራሳቸውን በራሳቸው የሚበሉ አውቶፈጊ ስለመሆናቸው እርግጠኛ መሆን አልቻሉም። መሰናክሉን ግን ተመራማሪው በተለየ ዘዴ አለፉት። ከህዋሳቱ ውስጥ ኢንዛይም ነቅሶ በማውጣት የእርሾ ህዋሳት እንዲርባቸው አደረጉ። በቅጽበት ውስጥም ህዋሳቱ በህይወት ለመቀጠል ከፊል ራሳቸውን ሲበሉ ባኩልቶ መነጽር መመልከት ቻሉ። ፕሮፌሰር ማርያም አሱቺ በካሮሊንስካ ተቋም የሞለኪዩል ባዮሎጂ እና የህዋሳት ጥናት ፋኩልቲ ውስጥ የተዋሲ ተመራማሪ ናቸው። የጃፓናዊው ተመራማሪን የጥናት ውጤት እንዲያብራራሉ by recycling part of the cellular content. የሰውነታችን ህዋሳት ከፊል ራሳቸውን በመብላትና ራሳቸውን በማደስ ረሃብ አሊያም ሌሎች ጭንቀት አምጪ ነገሮችን እንድንቋቋም ያስችሉናል። ሰውነታችንን የሚወሩ ተዋሲያንና ባክቴሪያዎችን እየለቀሙ በማጥቃት ሰውነት ምርዛቅ እንዳይከሰትበት ይከላከላሉ። በህዋሳቶቻችን ውስጥ የተጎዱ ፕሮቲኖችን በማስወገድም ከፊል ራሳቸውን በመመገብ ህዋሳት እንዲታደሱ እገዛ ያደርጋሉ። የትምህርት ዘርፍን ለመጀመሪያ ጊዜ ለዓለም ያስተዋወቁት ቤልጂጋዊው ሳይንቲስት ክርስቲያን ደዱቭ ናቸው። ሳይንቲስቱ ህይወት ባላቸው ነገሮች ላይ የሚገኝ የንጥረ ነገር ቅንብር ነበር ፣ ማለትም ባዮኬሚስትሪን ያጠናሉ። አውቶፈጊን ያስተዋወቁት እንደ ጎርጎሪዮስ አቆጣጠር በ1960ዎቹ ነበር። በ1974 ዓ ምትም ለላቀ የምርምር እገዛቸው በህክምናው ዘርፍ የኖቤል ተሸላሚ ሆኗል። ከዚያም በኋላ ግን ለቀጣዮቹ አስርተ ዓመታት በአውቶፋጊ ዘርፍ ፍላጎት ያሳየ ተመራማሪ አልታየም፣ ጃፓናዊው ዮሺኖሪ ኡሱሚ አዲስ የላቀ ግኝት ይዘው ብቅ እስኪሉ ድረስ ማለት ነው። ህዋሳት በረሃብ ወቅትና ሰውነት በበሽታ በሚጠቃበት ጊዜ እንዴት ራሳቸውም በራሳቸው በከፊል እየበሉ መዝለቅ ስለመቻላቸው አጥጋቢ ትንታኔ በመስጠታቸውም ጃፓናዊው ተመራማሪ ለሽልማት በቅቷል። የኖቤል የሽልማት ኮሚቴ ትናንት በፊዚክስ ዘርፍ የቁስ ይዘታዊ ቅርጽ የባህሪ ሽግግርና የቁስ ይዘታዊ ባህሪ ላይ የላቀ ምርታ ያሳዩ ሶስት የፊዚክስ ጠቢባን አሸናፊ መሆናቸውን ገልጧል። ዴቪድ ጀቱልስ ኤፍ ዳንካን ኤም ሃልዴን እና ጄ ማይክል ኮስተርሊትስ የጎርጉሩሳዊው የ2016 የኖቤል የፊዚክስ ሽልማት አሸናፊ መሆናቸው ተገልጧል። ሰኞ ዕለት በሕክምናው ዘርፍ ጀምሮ ማክሰኞ የፊዚክስ ተሸላሚዎችን ያስተዋወቀው የኖቤል ሽልማት እስከ አርብ ድረስ ይዘልቃል። ዛሬ የኬሚስትሪ ዘርፍ ተራ ሲሆን፣ አርብ የሰላም ተሸላሚው ይታወቃል። የፊታችን ሰኞ በኢኮኖሚው ዘርፍ ተሸላሚ ማን እንደሚሆን ይገለጥና ሶስት ቀን ቆይቶ ሐሙስ የሥነ ጽሑፍ አሸናፊው ማንነት ይነገራል። ስቶኮልም ስዊድን ተወልዶ ሩሲያ አድጎ ፈረንሳይና ዩናይትድ ስቴትስ ውስጥ እንደተማረ በሚነገርለት አልፍሬድ ኖቤል ስያሜ የተሰጠው የኖቤል ሽልማት አሰጣጥ ሥነ ሥርዓት እንደ ጎርጎሪዮስ አቆጣጠር ታህሳስ 10 ቀን 2016 ዓ ም በስቶኮልም ከተማ ይካሄዳል። ለእያንዳንዱ ተሸላሚ 930 ዶላር፣ የክብር ሜዳይ እና ዲፕሎማም ተዘጋጅቷል።